በዛሬ ዕለት የኤርትራውያን ዓለም አቀፍ ተቃውሞ በሚል በተጠራው ሰልፍ እዚህ ዋሽንግተን ዲሲ ውስጥ የውጭ ጉዳይ ሚኒስቴር መስሪያ ቤት ፊት ለፊት የተቃውሞ ሰልፍ ተካሂዷል። በትግራይ የሚደረገው ጦርነት ይቁም፣ የኤርትራ ወታደሮች ከኢትዮጵያ የኢትዮጵያም ወታደሮች ከኤርትራ በአስቸኳይ ለቀው ይውጡ፣ በኢትዮጵያ ትግራይ ክልል የነበሩት ሀያ ሺህ የሚደርሱ ኤርትራውያን ስደተኞች ከምን እንደገቡ ይነገረን፣ እንዲሁም ኮቪድ አስራ ዘጠኝን እንደ ምክንያት መጠቀሙ ይቁም የሚሉ ጥያቄዎችን ሲያሰሙ ውለዋል። የሰልፉን አስተባባሪዎች ያነጋገረው ደረጀ ደስታ ነው፤ እንደሚከተለው ያቀርበዋል። አቶ ኢስኤል ብፁ አምላክ የዛሬውን ሰልፍ ካዘጋጁት መካከል አንዱ ናቸው። ስለ ሰልፉ ዓላማ እንዲህ ብለዋል። የሰልፉ ዋና ዓላማ ዛሬ ስቴት ዲፓርትመንት አደባባይ ሆነን በኢትዮጵያ በትግራይ ክልል የሚካሄደው ያለው የእልቂት ውጊያ እንዲቆም እንዲሁም በሕዝቡና በተለይም በስደተኞች በኤርትራ ስደተኞች ላይ የሚደረገው ያለው ግፍ እንዲቆም እና በአስቸኳይ እርዳታ እንዲደርሳቸው እና የሕይወታቸው ዋስትና እንዲሰጣቸው የሚመለከተው ሁሉ የሚገባውን ሰራና እንዲያደርግ ለመጥራትና ለመጮህ ነው። ሌላው የሰልፉ አስተባባሪ አቶ ተመዝገን አንድ ሚካኤልም የሰልፉን ዓላማ ጠቅለል በማድረግ እንደሚከተለው ገልጸውታል። ስርዓቱ እና ዲክቴተር የሆነውን ኢሳያስ አፈወርቂ እሱ የኤርትራን ሰራዊቶች ወደ ትግራይ ገብተው በማያስፈልጋቸው ጦርነት ገብተው ብዙ ብዙ ልጆች እያለቁ ስላሉ፣ ወጣቶች እያለቁ ስላሉ ይህኛው ጦርነት አያስፈልግ ለኤርትራ የሚመለከታት ጦርነት አይደለም። ጦርነትም በመሰረቱ መልካም አይደለም። እኛ ለብልጽግና መስራት ያለብን ሲሆን እንደዚህ ብሎ ሴራ አርጎ እነዚህ የኛው ጦርነት መጀመሩና እነዚህ ወጣቶች እዛ በማይመለከታቸው ጦርነት ውስጥ ገብተው እንዲያልቁ የኤርትራ ሕዝብ ፍላጎት አይደለም። ስለዚህ ለእሱ ለማሳወቅ ነው አሁን ሰላማዊ ሰልፍ የምናረገው ያለ ነው። አቶ ኢስኤል የኤርትራ ወታደሮች ከኢትዮጵያ የኢትዮጵያ ወታደ ወታደሮችም ከኤርትራ እንዲወጡ ጥያቄያቸው መሆኑን ገልጸዋል። የኤርትራ ሰራዊት ከትግራይ ጠቅሎ እንዲወጣ፣ በአስቸኳይ እንዲወጣ፣ እንዲሁም በኤርትራ ውስጥ ያለው የኢትዮጵያ ሰራዊት በአስቸኳይ እንዲወጣ፣ ሁለቱም ሀገሮች ከውጊያና የውጊያ መደቦች እንዲወጡ ጥሪያችን ነው። ሌላው ያነሳችሁት የኢትዮጵያ ወታደሮች ከኤርትራ ይወጡ የሚል ነገር ነው። እሱን ሊያብራሩኝ ይችላሉ? አዎ፣ የኢትዮጵያ ሰራዊት በኤርትራ እንዳሉ የአደባባይ ምስጢር ነው ገብተዋል ከዚህ በፊት ስለዚህ የኤርትራ ሌላዊነት ነው ይሄኛው የሚጥሰው ያለው እንደዚህ ገብተው እንዳልኩት ችግር ሆኖ ያለው ስርዓቱ ህግደፍ የሚለው ስርዓትና ዲክቴይተር ኢሳያስ አፈወርቂ ራሳቸው በወሰዱት እርምጃ የኢትዮጵያን ሰራዊት አስገብተው እዛ የጦርነት መናኸሪያ እያደረጉት ነው ከዛ ወጥተው አታቅ ማለት ስለዚህ፣ ይሄኛው ደግሞ የኤርትራ ህዝብ ፍላጎት አይደለም። እነሱን አምጥተህ እዛ ህዝቡ በስንት ችግር እያለፈ እንደገና ደግሞ ከችግር ወደ ችግር እነሱን ቴኬር ለማድረግ የሚመጣው ሆስፒታሉም በእነሱም አንዳንዱም ወታደሮች እዛ እየታኮሙ ናቸው። ስለዚህ ይሄኛው ደግሞ መቆም አለበት። ደግሞ መቼ ነው? አሁን ነገ ሳይሆን አሁን። ደሞ ያለ ነው። ሌላው በትግራይ ውስጥ ያሉ የኤርትራ ወታደሮች ንብረት ይዘርፋሉ፣ ሴቶችን አስገድደው ይደፍራሉ፣ ሰዎችን ይገድላሉ የሚል ተቃውሞም በተደጋጋሚ ይነሳል። እሱ ላይ እናንተ አቋም ምንድን ትግራይ ውስጥ የሚደረገው ያለው ግፍ በጣም በጣም አሰቃቂ ነው። ይህንን ግፍ ሰው ያደርገዋል ብለንም አናምንም ነበር፣ ግን ሆነዋል። ይሆናል የኤርትራ ወታደሮች አሉበት ይባላል። ይህንን ደግሞ እንዲጣራ እንፈልጋለን። ይህንኑ የኤርትራ ወታደሮች ኤርትራ ትግራይን የገቡት በግፍ እና በኃይል እንጂ በራሳቸው ፈቃድ አይደለም። ግን የዲክታይተሩ ኢሳያስ አፈወርቂ አመራር የኤርትራ ልጆች የኤርትራ ጎልማሶች፣ የኤርትራ ወታደሮችም ይሁኑ በግፍ በአስገዳይ የሚለው ይህንኑ የሚሊተሪ ኮንስክሪፕሽን ለሙ ብዙ ብዙ አመታት ለሀያ ሰላሳ አመታት ባለመቋረጥ ይዟቸው ነው የነበረው። እነኚህ ሰዎች ቪክቲም ናቸው። ያደርጋሉት አደረጉት የሚባለው ነገር የመሪዎችና የጀኔራሎቹ የኢሳያስና የጁንታው ኢሳያስ ጁንታ ነው። ኢሳያስ ግፈኛ ነው። የግፈኛ መደብ የሚተገብሩ ሰዎች ካሉ በህግ ይቀርባሉ። ግን ሁሉም ገበኑም ችግሩም የኢሳያስና የጁንታው ብቻ ነው እንጂ የኤርትራ ልጆች አይደለም። እንደሱ ነው የምናምነው። ግን ሞ ግፍ ይፈጸማል ተፈጽሟል። በቴሌቪዥንም በተለያዩ የሚዲያ ድርጅቶች ስናየው ቆይተናል። የሚያሰቅቅ ነገር ነው። መቆም አለበት በማንኛውም የሚፈጸመው ግፍ በትግራይ ሕዝብ ላይ የሚፈጸመው ግፍ በኤርትራ ስደተኞች ላይ የሚፈጸመው ግፍ በትግራይ የሚኖሩ ኤርትራውያን የሚፈጸመው ግፍ በጠቅላላው መቆም አለበት። በማንኛውም ይሆን አቶ ተመዝገን እዚህ ላይ ተጨማሪ አስተያየት አላቸው። አዎ፣ እዛ ላይ ያለን አስተያየት እኛ ኢንዲፐንደንት ኢንቨስቲጌሽን ነው የምንጠይቀው ያለነው። ከዚህ በፊት ስንጠይቅ ነበር። አንድ ሰው ማንም እንደዚህ አይነት ክራይም ሲፈጸም ይሄኛው ክራይም ኤጌንስት ሂውማኒቲ ነው። ስለዚህ ኤርትራዊም ሆኖ ሌላም ቢሆንም እሱ ኢንቨስቲጌት መደረግ አለበት። አሁን አንዳንድ ጊዜ የምንሰማው ስናት ኢንፎርሜሽኑ ዊቦት እነሱ ከሆኑ ደግሞ መህግ መጠየቅ አለባቸው። እሱ ደግሞ መቆም አለበት። ሌላው ያነሳቸዋቸው በኢትዮጵያ ውስጥ የሚገኙ ሀያ ሺህ ኤርትራውያን ስደተኞችን በሚመለከት ነው። በእሱ ላይ ያለው አስተያየት ምንድን ነው? ከሀያ ሺህ በላይ ስደተኞች በሁለት ካምፕ የነበሩ እነዚህ በሽመልባና በሕጻጽ የነበሩ ስደተኞች የነሱ አሁን ሁኔታ በፍጹም አይታወቅም። እነዚህ ስደተኞች እዚህ ስንረዳቸው የነበረ ነው። ከዚህ የኮቪድ ናይንቲን ፋንድ ሆኖ ሲላክ ነበርና እነሱን ስንረዳ ነበር። አሁን የት እንዳሉም አናቃቸውም። አንዳንዱ ከዛ ወጥተው ጠፍተዋል። አንዳንዱም መረጃው የሚመጣው ያለው ከዛ ተወስደው ወደ ኤርትራ ተወስደዋል። ይሄኛው ኢንተርናሽናል ነው የሚጥስ። ሆኖ እንደዚህ አይነት ነገር በፍጹም መሆን የሌለበት መሆንም ዓለም ማወቅ አለበት፣ ደግሞ እርምጃ መወሰድ አለበት። ዩኤንኤችሲአርም አስታውቋል። ስለ ወገኖቻችን በጣም ነው የሚያሳስበን። እነዚህ ሀያ ሺህ በላይ የሆኑ ስደተኞች የት አሉ? ስደተኞችን ማጥቃት በእውነትም ሰብአዊነትም አይደለም። ስለዚህ ህዝቡ በሙሉ ተነስተዋል። ይህኛው ነገር እርምጃ ኢንቨስቲጌት መደረግ አለበት ፎርማል ኢንቨስቲጌሽን ነው የምንጠይቀው ያለው ነው እና እርምጃ መወሰድ አለበት። ሰልፈኞቹ የዩናይትድ ስቴትስ እና ዓለም አቀፉ መንግስታት ጥያቄያቸውን ሰምተው አፋጣኝ ምላሽ እንዲሰጧቸው ጠይቀዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ